እንዴት እንደዚህ ዛሬ ለመርዳት እችላለሁ። ለጊዜ መዝግብ ዋን ይጫኑ። ለእንደኩን እና ህክምና ሁለት ይጫኑ። ለማሳያ ማዕከል መረጃ ዜሮ ይጫኑ። ለክሊኒክ ስልክ፣ ፋክስ፣ ኢሜል ወይም አድራሻ መረጃ ያስፈልጋሉ፣ ያሩ ለአጀንት መልስ ይከተሉ አንድ